መዝሙር አንድ መቶ አስራ ሁለት ሀሌ ሉያ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድሰው ምስጉን ነው። ዘሩ በምድር ላይ ሐያል ይሆናል፤ የቅኖች ትውልድ ትባርካለች። ክብርና ባለጠግነት በቤቱ ነው፤ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ፤ መሐሪና ይቅርባይ ጻድቅም ነው። ቸርሰው ይራራል ያበድራልም፤ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ፣ ለችግረኞችም ሰጠ፣ ጽድቁ ለዘላለም ዓለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል። ኀጢአተኛም ማይቶ ይቈጣል፣ ጥርሱንም ያፋጫል፣ ይቀልጣልም። የኀጢአተኞችም ምኞት ትጠፋለች።